ተላኩ አማረ ባላለው የሊያ መጽሔት ባለቤትና ማኔጂንግ ዳይሬክተር ሲሆን በርካታ የሬዲዮ ፕሮግራምም ነበር። እ ኤልያስ ጉዲሳ ባላለው የቃል ኪዳን መጽሔት አዘጋጅና ባለቤት ለዚህ ቃለ ምልልስ ምክንያት የሆነን የስራ ባልደረባችሁ ሚሊዮን ሹሩቤ በትላንትናው ዕለት ከዚህ አለም የመለየቱ ዜና ነው። ኤልያስ አንተ ባለህበት ከጥቂት ሳምንታት በፊት አነጋግሬያችሁ ነበረ። በጣም አዝናለሁ። ምንድን ነው የሆስፒታል መረጃዎች የሚሉት? እንዴት ነበረ? በተለይ መላኩ በቅርበት አብረኸው እንደነበርክ ተረድቻለሁ። እስኪ ንገረን አሟሟቱን፣ የህመሙን ሁኔታ ቀደም ሲል ገንበስከው ሲማሱን የነኛ ተቀብልኳቸው እዚህ ቀደም ሁለት ሳምንት ያለ ነጃ ከቆየ በኋላ የተለየ ጭንቀት የስራች ተገጦ ነበረ እና እዚህ በቅርብ የሚገኝ ክሊኒክ የቀነው ግሉኮሶችን ይወስድ ነበረን። ቅዳሜ ዕለት ግን ግሉኮስ ሲወስድ ቢሮ እኔ ቤት ሲመጣ በጣም ተዳክሞ ነበረ እና መራመድን መንቀሳቀስ የማይችልም ምኑ መንነው ስለው፣ አይ በረዥም ሰዓት ተኝቼ ስለነበረ ነው የደከመኝ ግን ሁኔታውን በማይበት ጊዜ እንደዛ አደርገም ነው። ሰዎች አስተባብሬ እዚህ የማውቃቸውን ሰዎች ለምኜ የሉሲ ማማ ሚል ሆስፒታል አለ ወደ ወደዛ ውስጥ ሰርኩት እዛ ወስደ ነው እንደ ገባ የላብራቶሪ ምርመራ አረጉለት። ከፍተኛ የኩሳት እና ስንቅላቱ የመወጠር አይነት ህመም ነበረው እና ሲቲ ስካን መታየት አለበት ብለው ወደ ጆሞ ኬንያታ ሪፈራል ሆስፒታል ነው ይሄድ ነው። በዛም ሰዓት ጆሞ ኬንያታ ስንደርስ ስድስት ሰዓት ከምናምን ነበረ። ከሌሎች ስድስት ሰዓት ላይ ብቻዬን ስለነበርኩኝ ከተምኔም እንግዳ እንደመሆኔ በጣም ተቸገረ ነበረ። መሀል ላይ ቶም ሮብስ ስደወልኩለት እየመጣ እንደሆነ ነገረኝ። የማስተዋል የሚባለው የፍትህ መጽሄት ባለቤትም እየመጡ እንደሆኑ ነገሩኝ። እዛ ስድስት ሰዓት ተኩል አካባቢ ደረስን የጆሞ ኬንያታ ጠቅላላ ሆስፒታል። ከዛ በኋላ ያው የተወሰነ እርዳታ ሲያደረጉለት አመሽ ስለ ህመሙና ስለ ህልፈቱ መንስኤ ይሄ ነው የተባለ የተነገራችሁ ነገር አለ? የበሽታው አይነት የበሽታውን አይነት በእርግጠኝነት መናገር አንችልም። ግን እዚህ ክሊኒክ በምንወስደው ሰዓት ታይፎድ ነው ብለውት ነበረ። ከታይፎዱ ውጭ ግን በከፍተኛ ጭንቀት ውስጥ ነው የነበረው። ጭንቀቱን የተፋጠነ ሞት እንደዳረገው ነው ያገኘነው መረጃ። መሀል ላይ እንዳልኩ፣ እዛ ሉሲማማ ሆስፒታል ስንሄድ የሰውነቱ ግማሽ ክፍል አይንቀሳቀስም ይህንንም ለማየት ዶክተሮቹ ለብቻው እንዲቀመጥ አድርገውት የተወሰነ ክትትል ያደርጉለታል። ግን እንደነገርኩህ መናገርም ማዳመጥ የምንችልበት ሁኔታ ስላልነበረ ለህመሙ ስሜት እኛ ነበር ሐኪሞች መረጃ ስንሰጣቸው የነበረው። ኤልያስ ወደ አንተ ልምጣ። ከጥቂት ሳምንታት በፊት ቀደም ብዬ እንደ ገለጽኩት ከሌሎች ሶስት የሙያ አጋሮቻችሁ ጋር በመሆን ባነጋገር ኳችሁ ጊዜ ስለ ነበራችሁበት ሁኔታ በሀገር ውስጥ በጋዜጠኝነት የመስራት ወይም መጽሄታቸውን ለማሳተም አዳጋች ሁኔታ መቅጠሙን በምታስረዱበት ወቅት በደህና ሁኔታ እንደነበር ነው የተረዳሁት። የዛን ጊዜም የህመም ስሜት ይታይበት ነበር። በዛን ወቅት ሁላችንም እንደምናስበው ያው በቅርብም መላኩም አብሮን እንዳለው እንደሚያስበው ሚሊዮን ወደዚህ ወደ ስደት የሚመጣባቸው መጀመሪያዎቹ ሳምንታት ላይ በጣም ጤነኛ ነው። አንተ የሚያገኘህን በነዛ ሳምንታቶች ውስጥ ነው። በጣም ጤነኛ ነው። ተስፋ ነበረው። ህይወት ቀጣይ እንደሆነ ነበረ ያስብ ነበረው ይመኝ የነበረው እንዳልከው የሚቀጥለው ቤተሰቡ ጋር እንደሚገናኝ በትኗቸው የመጣቸውን ቤተሰቦች እንደሚረዳ እንደሚያግዝ፣ ልጁን እንደሚያገኘው አንድ ቀን እንደዚህ ነበር ተስፋ የሚያደርገው እንጂ ፍጹም የምንም አይነት ህመም ነገር አናይበትም ነበር በመጀመሪያዎቹ ጊዜያቶች ውስጥ በስራው መስክ በነበረበት የማራኪ መጽሔት ዋና አዘጋጅ ወይም ማኔጂንግ ኤዲተር በነበረበት አንተም በዚሁ ሙያ ውስጥ ተሰማርተ በነበረበት ጊዜ በቅርበት ስተዋወቁ ነበር። ከነበረ ምን አይነት ልጅ ነበር? ሚሊዮን አዎ፣ ሚሊዮን በጣም በቅርበት እንተዋወቃለን። የራሱን ሚዲያዎች ከመጀመሩም በፊት የተወሰነም ጊዜ አንዳንድ አርቲክሎችን ይዞ ወደ እኛም አካባቢ ይመጣል። የተለያዩ ጋዜጦች ስለነበሩ ትንሽም ጊዜ ያህል እንዲህ በመስራት እኔ አካባቢም ነበረ። ከዛ በኋላም የተለያዩ ሚዲያዎችም ላይ ሲሰራ ማቀዋሉ የራሱም ስራ ሲሰራ እጅግ በጣም እንጎበዝ ጋዜጠኛ ነው። ሁልጊዜም ለአዲስ ነገር የሚጥር ለአዲስ ነገር የሚተጋ ሁልጊዜ ለአዲስ ለውጥ ሲል የምታየው ነገ ትልቅ ደረጃ ለመድረስ ተስፋ የነበረው ሰዎችን የሚወድ በጣም የዋህና ቅን የነበረ ልጅ እንደነበረ ነው ሁላችን። ሞቱም በጣም ልባችንን የሰበረው በጣም በሀዘኑም ውስጥ ልንሆን ያለ በዚህ ምክንያት በጣም የሚገርም የሆነ ባህሪ የነበረው ልጅ ነው። ብዙ ነገሩ ከውስጥ የማይጠፋ አይነት ሰው ነው። ሚሊዮን መልአክ ውስጥ የአንተስ፣ ታስታውሰን? ኤልያስ ወደ ኋላ መለስ ብሎ ቀደም ሲል በኢትዮጵያ ስራ ላይ በነበሩበት ጊዜ የነበረውን ጨምሮ ማንነቱን እሱ እንደሚረዳው ገልጾልናል። አንተስ እንዴት ታስታውሰዋለህ? ሚሊዮንን ኤልያስ እንዳለው ሚሊዮን የመካከለኛ ዘመን ያዘኞች የሚባሉት መሀል አንዱ ነው። የእኛን ያህል ረዘም ያለ ጊዜ አላስቆጠረም። ወደ አስራ አመት የሚጠጉ አመታትን በግል ፕሬስ ላይ ይሰራ ይኖረው በዛ አመታት ውስጥ እኔ ሳቀው ጥሩ ተግባቢ፣ አዳዲስ መረጃዎችን ለመሰብሰብ የሚሞክር የተሻለ ሀሳቦችን ለማስንቀሳቀስ እና በተለይ ሰዎችን በማስተባበር ችሎታው በጣም ነበረች ነው። ይህንን ምልህ ሙት አይወቀስም ከሚለው ብሂል አንጻር ተነስቼ ቻርለን እውነት ስለሆነ የነገርኩህ ያለሁት። ቀደም ሲልም እዚህ ከመጣ በኋላ ብዙ የሚያስባቸው ነገሮች ነበሩት። አንድ ልጅ አለው። ከልጅ ውጭ ደግሞ ታናሽ ት አለችው ባልሳሳት ናትና አባቱ በሕይወት የሉ ከፍተኛ ቱ የነበረው ሀገር ቤት ላለው ልጁና እህቱ ነበረ ያው ስትረሱ ከዚህ መጠ ነው ይመስለኝ የመጨናነቁ ነገሮችን ችል ብሎ ያለማለፍ ባህሪ ከበስተኋላ ሀገር ቤት ስላለበት ኃላፊነት ከማሰብ አንጻር የተነሳ ነው አስቦ እና በአጠቃላይ እንደ አንድ ጥሩ ጋዜጠኛ ጥሩ ተግባቢና ጥሩ አሳቢ እንደነበረ ነው ማለት ነው። ከስራ አጋራችሁ የሆነውን ሚሊዮን ሽሩቤን በተመለከተ የምታውቁትን እየገለጻችሁልን ነው። በሌላ መስመር ለው ከዚህ ቀደም እናንተ ባለፋችሁበት መንገድ ያለፈ በየመን ረዘም ላለ ጊዜ ቆይቶ አሁን በዚህ በዩናይትድ ስቴትስ የሚገኘው ዳንኤል ገዝሀኝ ዳንኤል፣ አለ አለው? ስለ ሚሊዮን ምንድን ነው የምታውቀው? በታመመበት ጊዜ ትረዳው ነበር ወይ? ልታገኘው ትሞክር ነበር ወይ? እስኪ ንገረን። መልካም የሙያ ባልደረባው በቅርበት ኤልያስ ጉዲሳ የሚችለውን ሁሉ ያደርግለት እንደነበረ በቅርብ ከሁለቱን ጋር ስገናኝ የነበረኝ ኢንፎርሜሽን ነው። በህመም ላይ በነበረበት ወቅት የሚገኙ የሙያ ጓደኞችን አስተባብሬ አንድ ነገር ለማድረግ ሙከራ ላይ በነበርንበት ወቅት ነው፣ ሚሊዮን በድንገት እያመለጠን ተግባቢ፣ በጣም ቅን አሳቢ፣ ጥሩ ራዕይ የነበረው ወጣት ጋዜጠኛ ነበረ። በጣም ያሳዝናል። ለነፃው ፕሬስ ቤተሰቦች በጣም አሳዛኝ ዜና ነው። በምን ያህል እድሜ ክልል ውስጥ ነው ያለው? እድሜውን ታውቃለህ መላኩ? በሰላሳዎቹ መጀመሪያ አካባቢ ላይ ነው ያለው። ባልሳሳ ሰላሳ አንድ ሰላሳ ሁለት ሰላሳ መጀመሪያ ላይ ነው። አሳዛኝ አጋጣሚ ነው። በወጣትነት ነው ሚሊዮን ሹሩቤ ያረፈው። የጋዜጠኝነት ህልሙ ቀደም ሲል በውይይቶቹ እንደ ገለጻችሁልን መስራት የምችሉበት ሁኔታ አስቸጋሪ በመሆኑ ከሀገር ኮብላችሁ ለመውጣት መገደዳችሁ ነው። ቀደም ባለ ውይይት ገለጻችሁልን እንደምረዳው ብዙዎቻችሁ በተመሳሳይ በወጣትነት እድሜ ክልል ውስጥ ያላችሁ ናችሁ። በተመሳሳይ ጊዜ በተመሳሳይ ሁኔታ ነው ሀገር ለቃችሁ የወጣችሁት። ምናልባትም ስለ ወጣቶች ስለ ጋዜጠኝነት ሌሎቻችሁም መሆን ያላችሁበትን ሁኔታ ጨምሮ ሊነሳ የሚችል ነገር ካለ የመጨረሻ እድል ስጥ። ለኤልያስ እና መላኩ እንዴት ነው አሁን ያላችሁበት ሁኔታ? ኤልያስ እንግዲህ በጋዜጠኝነት ሙያ ውስጥ ለአስራ ሰባት አመታት ያህል ቆይቻል። የተለያዩ ሚዲያዎችን ውስጥ ነበር ሰራ የነበረው። በሀገር ላይ የነጻው ሚዲያ ያድጋል፣ የመንግስት አመለካከት ይቀየራል። ምክንያቱም ጋዜጠኝነት በተቻለ ደረጃ በተሻለ ነጻነት ውስጥ ኢትዮጵያ ውስጥ ይኖራል የሚል ህልም ነበረኝ እነዚህን ህልሞቼን ይዤ የነበረ ይደርሱብኝ የነበሩትን ጫናዎች ሁሉ ተቋቁሜ ያው ስራ የነበረው ኢኮኖሚያ ባለመሆኑ የመጨረሻ ደረጃ ላይ ስደርስ እንግዲህ መወዳት ሀገሬን፣ አራት ልጆቼን፣ ቤተሰቤን በትኜ ለስደት የበቃሁት። ስደት አስከፊ ነው። ምንም ጥሩ ነገር የለውም። ስናገር ዛሬ ጋዜጠኛ ሊሆኑ የሚችሉ ልጆች ሁሉ ይህን የሚሰሙኝ ባህዘን ነው አውቃለሁ። የስደት አስከፊነቱን ደግሞ ይኸው የምንወደው ጓደኛችንን አሳትፎ ነው መራራ የሆነ ሀዘን ውስጥ ነው ያለ፣ ነው ፍጹም ከልባችን ሊወጣ በጣም አዝናለሁ። ኤልያስ ብዙዎች ያላቸውበትን ሁኔታ እንደሚረዱ ተስፋ አደርጋለሁ። ብዙ ላይ ግን አሉላ እንድንናገር እድልን ብትሰጠን፣ ምክንያቱም ጓደኛችንን ስደት ላይ አተነዋል። ምክንያቱም ይህ ልጅ ሙያው ሲደክም የነበረ ልጅ ነው። ዛሬ ግን ህይወቱ ካለፈም በኋላ ሬሳው ለቤተሰቦቹ መድረስ አልቻለም። የአቅም እጦት እንግዲህ አንደኛውን ቀን አስቆጥሯል። ቤተሰብ ባለበት ቦታ በጣም እየተጨነቀ ነው። የተጠየቅናቸው ወደ አምስት ሺህ አምስት መቶ ዶላር ያህል ወጪዎች ተጠይቀናል እና ይህን ደግሞ እኛ በዚህ በስደት ላይ ሆኖ ልንመልሰው አልቻልንም። ወገን ነው እና ኢትዮጵያውያን በአስቸኳይ ምላሻቸውን እንዲሰጡ በእናንተም ስም ብታስተላልፉልን ደስ ይለናል። ይኸው መልእክታችሁ እንደደረሰ ተስፋ አድርጋለሁ። መላኩ ወደ አንተ ልመጣ ነው። አንተ ቀድመህ እንደመጣ ነግረኛል። ምን ያህል እንደቆየህ አላውቅም። ቤተሰብ ትታችሁ እንደ መጣችሁ እያስረዳችሁን ነው። ይህ ሁኔታ ምናልባትም ሊለወጥ የሚችልበት በደኅንነታችሁም ሆነ የጤናችሁ ሁኔታ ቀጣይ ህይወታችሁ አስመልክቶ ምን አይነት ሌሎች አማራጮች ከግምት ሊገቡ ይገባል። እንግዲህ ነፍስ ካወቁ ጊዜ ጀምሮ ጽሁፍ ውጭ ሌላ ስራ ሰርቼ አላውቅም። ያለፉት ሀያ አመታት በኢትዮጵያ የግል ፕሬስ ውስጥ በተለያዩ ጋዜጦች ላይ ስራ ቆይቻለሁ እና መንግስት በወሰደው የከፍተኛ የህል እርምጃ ከተሰደዱ ሰላሳ ምናምን ጋዜጠኞች መሀል ቀደም ብዬ ነው የወጣሁት። መቼ ነው ጊዜው መላኩ? ማርች ማርች አስራ አምስት ላይ ነው የወጣሁት። ባለፈው አመት መጋቢት ወር ላይ ነው ሀገር ለቀ የወጣው ሁለት ስድስት ላይ ሰባት ምጥቂቶች ላይ ጥናት ተብሎ አቀርቦ ነበረ። የተለያዩ ርእሶች አሉ። ምናልባት ሌላ ጊዜ በጣም ካገኘ የምንመለስበት ይሆናል። መጀመሪያ የኢትዮጵ ዜና አገልግሎት ና የፕሬክስ ድርጅት ለው ሰባቱን መጽሄቶች በአሸባሪነት ሲፈርጁ ከተፈረጁት መጽሄቶች መሀል አንዱ የኔ ነበረ እና የመጣሁበት ጊዜ ጀምሮ ወደ ሰባት ወር ያህል ሆኖኛል። ትልቁ ቻሌንጅ ከፖሊስ ጋር ያለው ነው። ለምሳሌ እንዲሁን ኤንች አርማ እንዲትሰቶኝ እንኳን በሚገርምህ መንገድ ከአምስት ጊዜ በላይ ፖሊሶች ይዞኛል። ስሆኛል በጣም የሚያሳዝነው ና የሚገርምህ ነገር ሚሊዮን ሹሩ ቤት አምቡ ደክሞብኝ ላይ መኪና ስረቼ ሽዮ ሶታ አይናገርም፣ አይንቀሳቀስም፣ ምንም አይልም። በሽተኛ እንዲያዘን እየነገር ናቸው መንገድ ላይ ፖሊሶች አስቆሞ ይዘውን የኃይል እርምጃ ወስዶብን ለእነሱ ጉቦ ከፍለ ነው የለቀደ እና ይሄ እዚህ ሀገር ትልቁ መከራ ነው። ያው እንዳየኸው እንግዲህ ከተሰደዱ ስደተኞች መሀል አንዱ በሚያሳዝን መንገድ አተናል። የሌሎቻችን ዕጣ ምንድን ነው የሚለውንም ነገር የምናስብበት ሁኔታ ነው ያለው። የሚሊዮን ሞት የሚሰጠን አንድ መልእክት አለ ለእያንዳንዳችን ነግበኔ ሊደርስ የሚችል ነገር እንደሆነ ነው ማስበው። ወደ ሚሊዮን ቀጥታ ስንሄድ ያው የሊያት እንዳለው ቀደሞ ብሎ ልጁ ከትናንት ወዲያ አረፈ። በኋላ ሬሳው ሬሳ ማስቀመጫ ቦታ ላይ ነው ያለው። ሬሳ ማቆያ ቦታው እንኳን ከመቶ ሀያ ሺ ሽልንግ እስከ መቶ ሀምሳ ሺ ሽልንግ እንደሚያስፈልገን ነው የነገሩን። በኢትዮጵያ ገንዘብ ወይም በአሜሪካን ዶላር ግምቱን ታውቀዋለህ ሰማንያ ስምንት ሺልንግ ነው የሚመለሰው። ያንን መምታት ነው። ይህም የአስፕሬን ለማቆየት ይቻል ነው። ከዛ የአውሮፕላን መጓጓዣ አለ። ዛሬ እኔ ማስተዋል እና ፋሲል የሚያጋኝ እንቀሳቀስ ልጅ የሱ ተቋማትን አናግረን ነበረ። ሊረግም የገቡ ሀይሎች አሉ። የእነሱ እገዛ እየጠበቅን ያለ ነው። እነሱ እገዛ ሊያደረጉልን የማይችሉ ከሆነ ምንድን ማድረግ እንደምንችል አላውቅም። ሰባት እህቱ በመረረሃ ብሎ ውስጥ ነው ያለችው። እንዳልኩት ና ሽንቱናት ሌላ ሊረዳትም የሚደግፋትም ሰው አልነበረም። እቺ ቅስሟ የተሰበረ እህት አስከሬን ሚሲያገር ቢቀርም ምን ያህል ትጎዳ እንደሚችል ማሰብ የሚከብድ አይመስለኝም። ለማንኛውም አቅም ያላቸው ኢትዮጵያውያን ኤልያስ ቀደም ብሎ እንዳለው የሚያግዥበት እድል ቢፈጠር እና አስከሬን እንኳን በቅፈ ወደ አገር ቤት የምንልክበት ታ መልካም መጨረሻውን እድል ለዳንኤል ስጥ ዳንኤል እነኚው የስራ አጋሮች ባለፉበት መንገድ በርከት ላለው አመታት የመን ሰንአ ውስጥ ቆይተህ በመጨረሻ ወዲህ ወደ ዩናይት ስቴትስ የመምጣት እድል ገጥመሃል ይሁንና አሁንም በተመሳሳይ ሁኔታ ውስጥ ካሉ የሙያ አጋሮች ጋር ግንኙነት እንደምታደርግ ቀደም ብለህ ገልጠህልናል እስኪ ንገረን ምን አይነት ተስፋ ምን አይነት እድል ይታይሃል አንተ ካለፍክበት ከሄድክበት መንገድ ጋርም አዛምደህ ልትል የምችለው ያው ስደት አስቸጋሪ ነው። በእርግጥ ምንድን ነው እኛ ያለንበት ልዩነቱ ነጻነት አለ። በነጻነት ትናገራለ፣ በነጻነት ትጸፋለ፣ በነጻነት ልትሰራ ትችላለ። ነገር ግን ያው ስደት ስደት ነው። ያው ከስደት በኋላም ስደት እንዳለ ነው ሁሌ የመሰክረው። ግን በሚሊዮን ዙሪያ ምንድን ነው አንዳንድ ጋዜጠኞች በዚህ በሰሜን አሜሪካ የሚገኙ በተለይ ላስ ቬጋስ አካባቢ የሚንቀሳቀሱ አሉ። አንድ ነገር ሊያረጉ በጣም በአጭር ጊዜ ውስጥ የሆነ ነገር እንዳለ አውቃለሁ። በተረፈ ግን እዛ ላሉት የሙያ ጓደኞቼ ባለው አንድ ስደተኛ ሲቀመጥ በኮንቬንሽኑ መሰረት ወደ ሶስተኛ ሀገር እንዲዛወሩ ደህንነታቸው ወደ ተሻለ ደረጃ እንዲደርስ የሚሰሩ አካሎችም እንዳሉ መረጃ አለኝ። በሚሊዮን ሹርቤ ሞት መሪር ሀዘን ተሰምቶኛል። ትናንትናም ከተለያዩ ጓደኞች ጋር ስነጋገር ነበረ። በጣም ከፍተኛ ሀዘን ውስጥ ናቸው። ምን ልል እንደምችል አላውቅም አላውቅም። መዝጋቴ በፊት ቶም ቶም ሮድስ ያደረገልንን ገዛ ማመስገን እፈልጋለሁ። ቶም ለሊቱን ከእኛ ጋር አድሮ የልጁ ሁኔታ በቅርብ ሲከታተል ከመቆየቱ ባሻገር ለሕክምና የሚያስፈልገውን በወቅቱ ገንዘብ የሸፈንልን እሱ መሆኑን ማሳወቅ እፈልጋለሁ። መላኩ ነው ይሄን ያልከኝ መላኩ። መላኩ አሁን ያነሳኸው የጋዜጠኞች መብት ተከራካሪው አለም አቀፍ ድርጅት ሲፒጄ የምስራቅ አፍሪቃ ቢሮ ወኪል በኢትዮጵያ ጋዜጠኞችን አያያዝና ሁኔታ ጨምሮ በፕሮግራሞቻችን መላልሶ የምናገኘው ቶም ሮድስን። መላኩ አማረ ኤልያስ ጉዲሳና ዳንኤል ገዛሀኝ የሙያ አጋራችሁን ሚሊዮን ሹሩቤ ከዚህ ዓለም በሞት መለየት አስመልክቶ ለሰጣችሁኝ አስተያየት ለጊዜያቸው አመሰግናለሁ። ለቤተሰቡም፣ እንዲሁም ለወዳጆቹ በሙሉ መጽናናትን ይስጣችሁ።